መጋቢ ምስጢር አንተነህ ገብረየስ ከሲድኒ በአውስትራሊያ ሀገረ ስብከት የሰንበት ትምህርት ቤቶች ዋና ጸሐፊ እንዲሁም ደግሞ ከሜልበርን ምመን አቶ ዳንኤል ጸጋይ ናቸው። ቀዳሚ ጥያቄያችንን ለመጋቢ ምስጢር አንተነህ ገብረየስ እናድርግና ቀደም ሲል ተከስቶ በነበረው ክፍፍልና ሁለት ቤተክርስቲያን ቤተ ክርስቲያን በሁለት ቦታ መተዳደሯ በምእመናኑ ላይ የፈጠረው ችግር ምንድን ነው? በቤተ ክርስቲያን ላይ የፈጠረው ችግር በሰፊው ተነግሯል። በአባቶች ላይ የፈጠረው ችግር በሰፊው ተነግሯል። በእነዚህ ውስጥ የሚተዳደሩት ምእመናን ላይ የፈጠረው ችግር ምንድን ነው? አመሰግናለሁ ማርታ፣ ለተሰጠን እድል። በመሰረቱ የቤተ ክርስቲያን መከፋፈል በምእመናን ላይ ያደረሰውን ችግር ከመዘርዘራችን በፊት ትንሽ ስለ ቤተክርስቲያን አንዳንድ ነገር ማለቱ የተሻለ ይመስለኛል። ወደዚያ ያንደረድረናል። በመሰረቱ ቤተ ክርስቲያን ያው አራት ተቀጽላዎች አሏት። ቤተ ክርስቲያን አንዲት ነች። ቤተ ክርስቲያን ቅድስት ነች። ቤተ ክርስቲያን ሐዋርያዊት ነች። ቤተ ክርስቲያን ዓለም አቀፋዊነት ነች። እና በዚህ የቤተ ክርስቲያን ቅጽሎች ላይ ተመስርተን ስናይ ቤተ ክርስቲያን በመከፋፈሏ የቤተ ክርስቲያን አንዲት መሆን ፈተና ላይ ሲወድቅ ምዕመናንም ይህ ፈተና ይመለከታቸዋል። በዚህ የተነሳ ቤተ ክርስቲያን ለምዕመኗ የምትመግበው መግቦት፣ የምታስተምረው አስተምህሮ ሁሉ ፈተና ላይ ይወድቃል። ምዕመናን ወዴት አቅጣጫ እንደሚሄዱ ችግር ውስጥ ወድቀዋል። ይህም ደግሞ ማህበራዊ ግንኙነቶችን፣ ወንድማማችነትን፣ ጓደኛሞችነትን እና አንዳንድ ጊዜም የቤተሰብንም መከፋፈል አድርሷል። እንግዲህ ይሄ በቀጥታ በምዕመኑ ላይ ሲሆን ባለንበት የአውስትራሊያ ሀገር ውስጥ ደግሞ እንደ ኮሚኒቲ ልናገኝ የምና የሚገባንን ጥቅም ባለመተባበራችን በመለያየታችን ሪሶርስ ወይም ደግሞ የሰውም ኃይልም ሆነ የገንዘብ ኃይል በመከፋፈላችን የደረሰብን አሉታዊ ተጽዕኖ ቀላል አይደለም። እንግዲህ ከብዙ በጥቂቱ ይሄንን ይመስላል። ወደ አቶ ዳንኤል መለስ ስንበል እና እርሶስ በዚህ በቤተ ክርስቲያን መከፋፈል ሳቢያ እንደ ምዕመን በምዕመኑ ላይ የተፈጠረው ችግር ምንድን ነው? ራሶትንም በዚህ ዙሪያ ላይ እንደ ምሳሌ በማድረግ ተፈጠሩ የሚሏቸው ችግሮች ምን ምን ናቸው? እሺ፣ እኔ አመሰግናለሁ ማርታ። ካለን እድሜ አንጻር እንኳ በሜልበርን ከአንድ ደብር ወደ አምስት እና ስድስት ደብር የደረስንበት እድሜ አጋጥሞናል። የቤተ ክርስቲያኑ መከፈል መእመናኑን የጎዳው በጣም በጣም በብዙ መልኩ ተጎድቷል። መጀመሪያ ቤተ ክርስቲያን እምነት ውስጥ ያሉ ልጆቿን አታለች። በተለያዩ ጉዳዮች ላይ መሰብሰብ ስንችል እኛ አንድ ቦታ ላይ ፎከስ በማድረጋችን ብቻ ወይም ሌላ የቤት ስራ ስለተሰጠን እዛ ላይ አተኩረን ሌሎች ብዙ ነገሮቻችን ተነጥቀናል። መእመኑ እርስ በርስ መገናኘት የነበረበትና ተጣምሮ ለኮሚኒቲ ብዙ ስራ ይሰራል ብለን የምንገምተው የተማረው ኃይል ከሀገር ቤት የመጣው ማንኛውም ማህበረሰብ በቤተ ክርስቲያን መከፋፈል ምክንያት ብቻ ልክ እንደ ጠላት የተያየበትን ሁኔታ አይቻለሁ። ለምሳሌ ሀዘንም ቢሆን የትኛው ቤተ ክርስቲያን ነው የሚገደው ሰውየውን መቅበር ያስፈልጋል። ነገር ግን ሰውየውን መቅበር ፍታት የሚደረግለት ቤተ ክርስቲያን እዛ ከሆነ ኖ እኔ መቃብሩ ቦታ ነው የምገኘው እንጂ ቤተ ክርስቲያኑን መሄድ አልፈልግም የሚለውም በዓይን አይቻለሁ። በጣም ያዘንኩበት ሁኔታዎች ነበሩ፣ ከሰርግም አንጻር፣ ከሞትም አንጻር። ቤተክርስቲያኖች መከፋፈል የደረሰው ችግር ለማህበረሰቡ በጣም የመጨረሻ ከድህነት በታች አድርጎናል ማለት ይቻላል። በቤተክርስቲያኖች ለሚደረጉት የቤተክርስቲያን ስራ ወጪዎች ላይ ብናተኩር አቅማችን ነው ወይ ቤተክርስቲያንን ለመስራት አ በበጎ ነገር ካየ ነው ቤተክርስቲያኖች ቢበዙ ምንም ማለት አይደለም። ግን ብዙ ስራ የሚፈልጉ ነገሮች አሉ። እነዛን ትተን በልህ ተነስተን የራሳችንን ፍላጎት ላለመሸነፍ በአብዛኛው ደግሞ የቤተ ክርስቲያኖች መከፋፈል ካለው የፖለቲካ ሂደት አንጻር ግማሾቹ ዘርም የነኩ ስለሆኑ አድሎነትም ስለነበራቸው ላለመሸነፍ የምናደርገው ጥረት ይሄ ተጋድሎን የሚጠይቅ ሁኔታ ነበር እና እነዚህን ነገሮች ሳክሪፋይስ አድርጎ መእመናኑ ከልጆቹ ቤተ ክርስቲያኑን ያስቀድማል። ከማንኛውም ነገሮች ቤተክርስቲያንን አስቀድሞ ለቤተ ክርስቲያን ያለውን ሁኔታ የምናየው ምንድን ነው? አንድ ሌላ ነገር እንኳ ሳናቋቁም ስድስት ቤተ ክርስቲያን በዌስተርን ሳበርብ ብቻ በአንድ አካባቢ ብቻ የመሰረትን ሰዎች ነን። ይሄ የቅርብ ታሪካችን ነው። እና በመከፋፈላችን ምንድን ነው? አንድ ባለመሆናችን የመጣው ችግር ለሌሎች ተቋማት ራት ሆነናል፣ ነው የኔ እምነት። ነጮች የደረሱበት ደረጃ እዚህ እንኳን ባንደርስ፣ አገር ቤት ሄደን እኩል ያን ህዝብ ማገልገል የምንችልበትን መንገድ ሊጠርግልን የምትችለው ከተቋሞች አንዷ ቅዱስ ቤተ ክርስቲያን ነች። ግን በቅዱስ ቤተ ክርስቲያን ምንድን ነው የተደረገልን ነገር የሚለውን ለማሰብ ይሄ መከፋፈሉ በጣም ከልክ በላይ ጎድቶናል። በዚህ አጋጣሚ እኔ በጣም እርግጠኛው የመናገር የምችለው ምንድን ነው አትራፊ በዚህ ውስጥ ማንም እንደሌለ እርግጠኛ ነኝ። እንደዚህ አይነት ችግሮች በሚፈጠሩ ሰዓት በሰዎች ላይ በተለይ ደግሞ በማህበራዊ መስተጋብር ላይ በለት ተለት ህይወት ላይ የሚፈጥረውስ ችግር ምን ይመስላል? በተለይ ደግሞ የእምነት ተቋሞች መጤ ህብረተሰብ በአብዛኛው የሚሰበሰብባቸው ቦታዎች ናቸው። የእምነት ተቋሞች ላይ ነው አብዛኛው መጤ ህብረተሰብ ሄዶ ማህበረሰቡን የሚያገኘው እሱን የሚመስል ሰው ወይም እሷን የሚመስል ሰው የሚያገኙት እዚያው የእምነት ተቋም ውስጥ ነው እና ከእንደዚህ አይነት ቦታዎች ላይ ችግሮች ሲፈጠሩ በመራቅ ምክንያት የሚፈጠሩትስ ስነ ልቡናዊ ችግሮች ምን ይመስላሉ? ትልቅ ጥያቄ ነው ያነሳችው። በመሰረቱ በራሱ ከሀገር ርቆ ከባህል ርቆ ከወገን ርቆ መኖር በራሱ በጣም ትልቅ በስነ ልቦና ላይ የሚያደርሰው ተጽዕኖ በጣም ከፍ ያለ ነው። ያም ሆኖ ደግሞ በተሰደድንበት አገር ጥገኝነት ጠይቀን በምንኖርበት ሀገር ደግሞ ተፋቅሮ ያለመኖር ደግሞ የሚኖረው ተጽዕኖ በጣም ከፍተኛ ነው። በአመዛኙ ከስደት ካምፖች የምንመጣ በተለያየ ምክንያት ወደዚህ ሀገር የምንመጣ ሰዎች የነበረብንን ብቸኝነትና በሬፊጂ ካምፕ ወይም በስደት ካምፕ ያሳልፍናቸውን ሰቆቃዎች ሊታደገን የሚገባው እዚህ ያረፍንበት ሀገር ሲሆን በኮሚኒቲያችን አካባቢ የተፈጠሩት እነኚህ ነገሮች የነበሩብንን ቁስሎች የሚያጠጉ ሳይሆኑ ጭራሽ ወደ ብቸኝነትና ወደ ችግር የሚመሩ ሆነው ተገኝተዋል። በመሰረቱ ቤተ ክርስቲያን ከመስራቿ ከኢየሱስ ክርስቶስ የምንማረው የፍቅር ቤት፣ ይሄ ክፍፍል ግን የፈጠረው ከዛ ባሻገር በመልካም ዓይን አለመተያየትንና መከፋፈልን ነው። ስነ ልቦናዊው ተጽዕኖ በሁሉም አንጻር በጣም አስቸጋሪና እንዲያውም ሰዎችን የበለጠ ወዳልተረጋጋ ሁኔታ የሚመራ ነው አቶ ዳንኤልስ በዚህ ላይ ምን የሚጨምሩት ሀሳብ አለ በህብረተሰቡ የእለት ተዕለት ህይወት ውስጥ የተከሰቱት የተፈጠሩት ችግሮች ምን ይመስላሉ አዲስ የሚመጡ ሰዎች ከቤተ ክርስቲያን ብዙ ጥቅም ማግኘት ይችሉ ነበረ ሁሌም ቢሆን አንድ ሰው ከሀገር ውጭ ሲመጣ ችግር ያጋጥመዋል ችግር ሁሌም ያለ ነገር ነው ግን ችግር ቋሚ አይደለም ምክንያቱም የመፍትሄ ጥረት ነው እንጂ ችግር የሚባል የለም ነው የሚለው ሳይንሱ ራሱ። ግን እንደዚህ አይነት ሰዎችን ለምሳሌ በቤተ ክርስቲያን በሚመጡበት ጊዜ አናግረን፣ እኔም አልችል ከሆነ ለምሳሌ በሶሻል ወርከር የሚሰራ ሌላ፣ እኛ አካባቢ እንኳ ባጣ፣ ሌላ ቤተ ክርስቲያን ላይ ሪኮማንድ ማድረግ አልችልም፣ እከሌ የሚባል አለ ሂድና እዛ ቤተ ክርስቲያን፣ ምክንያቱም በዛኛው ኮሚኒቲ እና በእኛ በኩል ባለው ኮሚኒኬሽን የለም የምንናበበው ነገር የለም፣ ዳታ የለንም። እና እያወኩኝ እስኪ ምናልባት እዛ ቤተ ክርስቲያን ሄደ እንትና የሚባል ሰው አለና እስኪ እሱ ሊረዳህ ይችላል ብዬ መልእክት እሰጣለሁ ማለት ነው። አንድ ለተቸገረ ሰው አሁን ለምሳሌ እዚህ ሀገር መጥተው አገሩ ስላልተመቻቸው የተቀበላቸው ሰው ስለሌለ ራሳቸውን ያጠፉ ሰዎች እና አስከሬናቸው ወደ አገር ቤት የተላኳ አቃለሁ፣ አዝኛለሁ። የምንችለውን እኛ እንኳ ለማድረግ ሞክረናል ማለት እችላለሁ ግን በቂ አልነበረም። ምክንያቱ የሶርስ እጥረት አለ። ለምሳሌ እኛ ጋር የሳንቲም ችግር ባይኖር ህዝበ ክርስቲያኑ ተሰባስቦ ገንዘብ ቢያዋጣ ሀሳብ ማዋጣት የሚችል ደግሞ ሌላ ቦታ ቢኖር ሌላ ቦታ ደግሞ ቦታ የሚያመላክትና ሪኮማንድ የሚያደርግ ሰው ቢኖር ለሶስትና ለአራት ዘ ቲም ወርክ ብንሰራ ማንኛውም ሰው ሳይቸገር ይሄን ሀገር እንደ ሀገር ቆጥሮ እየተጠቀመ ያ ሰው በሰላምና በፍቅር መኖር ይችላል። ነገር ግን እነዚህ አይነት ነገሮች ኮሚኒኬሽኖች፣ መናበቦች ስለሌሉ በጣም ብዙ ሰው አሁንም ቢሆን በችግር ላይ ያሉ ሰዎች አሉ። ለምሳሌ እኔ በግል እንኳን ማውቃቸው የኢሚግሬሽን ችግር ያለባቸው ሰዎች አሉ። የወርክ ፕሌስ ችግር ያለባቸው ሰዎች አሉ። የአካል ጉዳት የደረሰባቸው በስራ ቦታ ሰዎች አሉ። እነሱ በየተለያየ ቦታ ላይ በሚሄዱበት የሎየር አካውንት ወይም ሌላ ከኛ ኮሚኒቲ ውጭ የሆነ ሰው በሚያናግሩበት ጊዜ የሚያስቆማቸው አንድ ነገር አለ። የመጀመሪያው ነገር ምንድነው? መግባቢያ ነው። መግባቢያ ቋንቋ ያስፈልጋል። የዛ ችግር ሊኖርባቸው ይችላል። መብታቸው ነው። አንድ ሰው እዚህ ሀገር ሰው የማምጣት መብት አለው። ያን መብቱን ተጠቅሞ ማምጣት እንዳይችል ግን የኮሚኒኬሽን ባሪየር አለ። እንዴት ብሎ ማምጣት እንደሚፈልግ እርዳታ ያስፈልገዋል። ያ ምንድነው ችግራችን በጣም ብዙ ሆኖ ያንን ችግር በየቦታው ለመፍታት የሚያስችል የተቀመጠ በጠረጴዛ ዙሪያ ሊነጋገር የሚችል ኢትዮጵያዊ የተማረ ሀይል ኮሚኒቲ የለም ባይነኝ እኔ በዚህ ሀገር ያ ደግሞ በቸርቹ በኩል ትልቅ ስራ መሰራት ይችል ነበር። ያን እንዳናደርግ ግን ሁላችን በየቦታው በየድርጅቱ ስር ገብተን የፌስቡክ መልስ ስንሰጥ እንውላለን። ሌላ ሌላም ነገር ስናደርግ እንውላለን። ማለት መሬት ላይ ጠብ የሚል ነገር አይኖርም ማለት። ያ ማለት ምንድነው የተሰራ ስራ የለም ማለት። የተፈጠሩትን ችግሮች ወይም ደግሞ ማህበረሰቡ ሊያገኝ ሲገባው ያጣው ነገሮች በቆይታው ሊደርስበት ሲገባ ያልደረሰባቸው ነገሮችን ነው የገለጻችሁት። እንደሚታወቀው አባቶች በአሁን ሰዓት በኢትዮጵያ ይገኛሉ ሲኖ ሲኖዶሱን አንዳርገው ወደፊት ተጨማሪ የሆኑ ማብራሪያዎችን እንዲሁም ትዕዛዞችን ሆነ አካሄዶች ከእነሱ እንደሚመጣ ይጠበቃል በአባቶች ደረጃ በአስተዳደር ደረጃ ማለት ነው። ይህ በእንዲህ እንዳለ ግን በውጭ ውጭ ያለው ህብረተሰብ፣ ማህበረሰብ የዕለት ተዕለት መስተጋብሩን በማስተካከል ዙሪያ ምን ማድረግ ይገባዋል? ምክንያቱም ለውጥ በአዋጅ ብቻ ወይም ደግሞ ለውጥ ይህንን አድርጉ ተብሎ በህግ ስለተደነገገ ብቻ የሚመጣ አይደለም። በዕለት ተዕለት ውይይት፣ በዕለት ተዕለት ንግግር የሚመጣ በሂደት የሚመጣ ነገር ነውና ምን መደረግ አለበት? ምእመኑ ምን ማድረግ አለበት ብላችሁ ሀሳባችሁን ትሰጣላችሁ። አሁን አንቺ እንደጠቀስሽው በአባቶች ደረጃ አንድነቱ መጥቷል። እንግዲህ አሁን በተፈጠረው ሁኔታ ጠቅላይ ሚኒስትሩ ዶክተር አብይ ባመቻቹት ሁኔታ ይህ የአባቶች አንድነት ተግባራዊ ሆኗል። በምዕመናን በኩል እንግዲህ ይሄ ወዴት ነው የሚሄደው የሚለውን ለማየት ሀያ ሰባት አመት ወይም ደግሞ በቀላሉ ሀያ አመት ወይም ሀያ ሁለት አመት የቆየ ችግር ነው እና ሂሊንግ ፕሮሰስ ይፈልጋል ያው ቀስ እያለ የሚድን ቁስል ነው የሚሆነው። በምዕመናን በኩል እንግዲህ የነበረውን ግድግዳ የማፍረስ ፕሮሰሶች ኢንዲቪጁዋሊም በኮሚኒቲ ደረጃም በቤተ ክርስቲያን ደረጃም ያው ሁኔታዎችን ማመቻቸት ነው ማለት ኮሚኒኬሽን መጀመር ከሰላምታ ጀምሮ ነገሮችን እያቀዘቀዙ እና እያስተካከሉ የመሄድ ሂደቶች ይኖራሉ። በአንድ ጊዜ ሊስተካከሉ የሚችሉ ጉዳዮች ላይሆኑ ይችላሉ። ምክንያቱም በኮምፕቲሽን ወይም በውድድር መልክ ብዙ ነገር ሲሰራ ቆይቷል። ያለ ሁኔታ እንዲነበር ለማለት ዲቴይል ውስጥ መግባት አንፈልግም፣ ግን ብዙ ነገሮች ተፈጥረዋል እና እነኛን አሁንም እንደዛ አይነት ነገር እንዳይደገም ብዙ ጊዜ አባቶች ምን ይላሉ? በምትጣላ ጊዜ እና በምትጣላ ጊዜ ክፉ ነገር አትናገር ወይም አትስራ መታረቃለና፣ አሉ እና ሆነውም ከሆነ እነኛ ነገሮች አልፈው የመጡም ነገሮች ካሉ ሂል የሚያደርጉበት ፕሮሰስ እና ጊዜ ይፈልጋል። ነገር ግን አሁን እንዳየሁት እኔ እንደተመለከትኩት በአባቶች ዘንድ የተፈጠረው ሁኔታ ቀስ በቀስ ወደ ታችም እየወረደ ዛሬ አንቺን እንደጠቀስሽው ያው የታወቁ ነገሮች አሉ። ከዛ ደግሞ እየመጡ የሚሄዱ ነገሮች አሉ። እኛ ግን እንደ ክርስቲያን እንደ ክርስትና እምነታችን ይቅር ማለት ወይም ደግሞ የመተው ልቦናችንን አስፍተን ዌልካሚንግ መሆን አለብን፣ ወንድሞችም፣ ለእህቶችም ሁሉም በየአካባቢ ያለው። ስለዚህ በእኛ በኩል ሰላምታን መጀመር፣ ነገሮችን በስፋት ለማየትና በልበሰፊነት ለመመልከት ይሄ የተጀመረው መልካም ነገር የሚያድግበትን ነገር ሁሉ ለሰላም የሚደረጉ ነገሮችን በሙሉ በሙሉ ልብ በመቀበል ዝግጁ መሆን አለብን። ያለፈውን ነገር መተው አለብን። ብዙ ጊዜ የሚጎዱን እኛን ያለፈውን ነገር ትላንትን እያሰብን ዛሬን መኖር አለመቻል። ትላንትን ካሰብን ሁልጊዜ ስለ ትላንት የምናወራ ከሆነ ዛሬን ሳንኖረው ያልፋል። ወይም ለነገ ብቻ ደግሞ ሁልጊዜ የምናስብ ከሆነ ዛሬን እንጎዳለን። ስለዚህ ዛሬ የእርቅ ጊዜ፣ እግዚአብሔር ቃል የሚለው የመዳን ቀን ዛሬ ነው ብለው ዛሬን በሰላም ዛሬን በእርቅ ዛሬን በፍቅር ያለፈውን ነገር ትቶ ወደፊት ለመሄድ ለመገስገስ ዝግጁነት እኔ ከገሌ ከገሌ ጋራ መልካም ግንኙነት ወይም ክፉ ነገር ተነጋግር ያለውና ያንን ከኔ ትች ያለው ብለን መጀመሪያ ራሳችንን ነጻ ማውጣት አለብን። ነጻነት የሚጀምረው ከውስጥ ነው። በቃ እኔ በማንም ላይ ምንም ነገር የለኝም የሚለውን እንትን ከኛ ከራሳችን መጀመር አለብን። ስለዚህ ለማጠቃለል ማለት የምፈልገው ፕሮሰስ ነው። ፕሮሰሱን ግን አሁን መጀመራል። አቶ ዳንኤልስ፣ እንግዲህ እንደሚታወቀው ሂደቱ በአንድ ጊዜ የሚፈጠር ነገር አይደለም። የነበረው ነገር ለረጅም ጊዜ የቆየ ስለነበረ ብዙ የመሸካከር ስሜቶችን በምዕመናን ዙሪያ አስከትሎ ያለፈ ጉዳይ ነው። ሂደት ነው። በአንድ ቀን የሚጠናቀቅ ነገር ባይሆንም ግን የሆነ ቦታ መጀመር ይኖርበታልና ምን መደረግ አለበት ብለው ይገምታሉ? እርስዎም እንደ ምዕመን እንደ ምዕመን እንደ አንድ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኝ ምን ማድረግ አለብን የሚለውን ለመናገር ያው እኔ በበኩል የምለው ምንድን ነው ከዚህ በኋላ አንድ ክርስቲያን ከታች ወደ ላይ መሄድ የለበትም። ካህናቶችን መስማት ተገቢ ነው ብዬ ገምታለሁ። እንደ ኦርቶዶክስ ቤተ ክርስቲያን ሃይማኖት ሃይማኖታችንን ለወደፊት ለመጠበቅ የሚያስችለን መንገድ ይህ ብቻ ነው የሚመስለኝ። ለእኔ አባቶች ተሰብስበው ለእኛ የሚያስተላልፉትን ውሳኔ መቀበል እንደ ክርስቲያን አለብን። እዚህ ቤተ ክርስቲያን ሄደን ማክበር አለብን። ነገ ከነገ ወዲያ እንደዚህ ማድረግ አለብን፣ አብራችሁ እንደዚህ ማድረግ አለባችሁ ከተባለ እሺ ብሎ ያንን መንገድ መቀበል እንደ ክርስቲያን የእኛ ጉዳይ ነው መሆን ያለበት፣ እንደ መእመን ማለት ነው። ከአዲስ አበባ መልእክቶች ይመጣሉ፣ ከሲኖዶስ ማለት ነው። መልእክት ይመጣል፣ አብራችሁ ሁኑ፣ አብራችሁ ጸልዩ፣ አብራችሁ ጥምቀትን አክብሩ ተፋቀሩ፣ ተዋደዱ ቢባል አንድነትን የሚጠላ አካል አለ ብዬ አላምን። ለዛውም ከፈረንጂ ጋር እየሰራን ለዛውም ከሌሎች አፍሪካውያኖች ጋር ስራ ቦታ እየተሳሳቅን እኛ አንድ ቀን እሁድ ለምንሰበሰብባት ለዛውም ኢትዮጵያውያን ተብለን ኢትዮጵያውያኖች ሆነን በኦርቶዶክስ አንድ ሆነን ይሄ ነገር አለማድረግ ማለት ስንፍና ነው። ከእግዚአብሔር አይደለም ማለት ነው። ስለዚህ እንደ እግዚአብሔሩ አንድ ሆነን አክብረን ማንኛውንም ስራዎች እንድንሰራ የሚረዳን ካህናቶች አሁ ለምሳሌ በሜልበርን ተሰብስበው የአንድነቱ መጥተዋል። ከዚህ በፊት ባላስፈላጊ ነገሮች ላይ እንደዚህ እንደዚህ እንደዚህ ችግር ተፈጥረዋል፣ ሰውም ተከፋፍሏል። እስኪ ይብቃ፣ ይሄ ነገር እስከዚህ ድረስ ሄድንበት። ከዚህ በኋላ ደግሞ ሰላም አምጠን እስኪ ሌሎች ማድረግ የሚገባን ጉዳዮች ላይ ብለው ካህናቶች ቢነጋገሩ፣ ከካህናቶች በኋላ ያለው ቀላል ነው የሚሆነው ብዬ ያምናለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይ ተፈጥሮ የነበረው የሁለት ሲኖዶሶች ችግር ከተፈታ በኋላ አሁን ደግሞ አማኒያኑስ ምን ማድረግ አለባቸው? ምን አታው ነበረ በቤተ ክርስቲያኒቷ መለያየት ምክንያት ወደፊትስ ደግሞ ምን ማድረግ አለባቸው በሚለው ዙሪያ ነበር የዛሬው ምሽት የውይይታችን አጀንዳ። ለውይይታችንም ቀርበው የነበሩት ከሲድኒ መጋቢ ሚኒስጥር አንተነህ ገብረየስ በአውስትራሊያ ሀገረ ስብከት የሰንበት ትምህርት ቤቶች ዋና ጸሐፊ እንዲሁም ከሜልበርን አቶ ዳንኤል ጸጋይ ነበሩ። ሁለታችሁንም ስለነበረን ጊዜ አመሰግናለሁ። አመሰግናለሁ ማርታ እ ማርታ እና ወንድሜ አንተነህ በጣም አመሰግናለሁ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር የፕሮግራሙን ደስታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ። ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ድረገጻችንን በመጎብኘት በተጨማሪ ዝግጅቶቻችን ይደሰቱ።